ትንቢተ ሕዝቅኤል ምዕራፍ አንድ። በሠላሳኛው ዓመት በአራተኛው ወር ከወሩም በአምስተኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በአምስተኛው ዓመት ከወሩም በአምስተኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ፣ የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። እኔም አየሁ፣ እነሆም ከሰሜን በኩል ዐውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ፣ በዙሪያውም ጸዳል ነበረ። በመካከልም በእሳቱ ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበር። ሰውም ይመስሉ ነበር። ለእያንዳንዱም አራት አራት ፊት ለእያንዳንዱም አራት አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግራቸውም ኮቴ እንደ ጥጃ እግር ኮቴ ነበር። እንደ ተወለወለ ናስም ይብለጨለጭ ነበር። በክንፎቻቸውም በታች በእያራቱ ጐድናቸው እንደ ሰው እጅ ነበር። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ። ሲሄዱም አይገላመጡም ነበር። እያንዳንዱም ፊቱን አቀንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ክንፋቸውም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ሁለት ክንፎች የተያያዙ ነበሩ። ሁለት ሁለቱም ገላቸውን ይከድኑ ነበረ። እያንዳንዱም ወደ ፊት ቀጥ ብሎ ይሄድ ነበር። መንፈስም ወደሚሄድበት ሁሉ ይሄዱ ነበር ሲሄዱም አይገላመጡም ነበር። በእንስሶቹ መካከል እንደሚነድድ የእሳት ፍም ያለ ምስያ ነበር። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው ከእሳቱም መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበር። እንስሶቹንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ አንድ መንኰራኵር አየሁ። የመንኰራኵሩም መልክ እንደ ቢረሌ ነበር። አራቱም አንድ አምሳያ ነበሩ፣ ሥራቸውም በመንኰራኵር ውስጥ እንዳለ መንኰራኵር ነበር። በእየአራቱ ጐድናቸው ይሄዱ ነበር፣ ሲሄዱም አይገላመጡም ነበር። ቁመታቸውም የረዘመና የሚያስፈራ ነበር። የአራቱም ክበብ ዙሪያው በዐይን ተሞልቶ ነበር። እንስሶቹም በሄዱ ጊዜ መንኰራኵሮቹ በአጠገባቸው ሄዱ። እንስሶቹም ከምድር ከፍ ከፍ ባሉ ጊዜ መንኰራኵሮቹ ከፍ ከፍ አሉ። መንፈስ ወደሚሄድበት ሁሉ እነርሱ ሄዱ። የእንስሶቹ መንፈስ በመንኰራኵሮቹ ውስጥ ነበርና መንኰራኵሮቹ በእነርሱ አጠገብ ከፍ ከፍ አሉ። የእንስሶቹ መንፈስ በመንኰራኵሮቹ ውስጥ ነበረና እነዚያ ሲሄዱ እነዚያ ይሄዱ ነበር። እነዚያም ሲቆሙ እነዚህ ይቆሙ ነበር። እነዚያም ከምድር ከፍ ከፍ ሲሉ መንኰራኵሮቹ በአጠገባቸው ከፍ ከፍ ይሉ ነበር። ከእንስሶቹ ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበር። ለእያንዳንዱም ገላውን የሚከድን ሁለት ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ እንደ ሁሉን የሚችል የአምላክም ድምፅ፣ እንደ ታላቅም ሠራዊት ድምፅ ሆኖ ሰማሁ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየሁ። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየሁ። በዙሪያውም ጸዳል ነበር። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበር። የእግዚአብሔር ክብር ምሳሌ መልክ ይህ ነበር። ባየሁም ጊዜ በግንባሬ ተደፋሁ፣ የሚናገርም ድምፅ 什么